ጥያቄ 47 በአላህ መንገድ መታገል ማለት ምንድን ነው? መልስ፦ እስልምናን በማስፋፋትና ከእስልምና እና ከሙስሊሞችን በመከላከል ረገድ ያቅምን ማድረግ ወይም የእስልምናና የሙስሊሞችን ጠላቶች መፋለም ነው። የላቀው አላህ እንዲህ ብሏል፦ ወጃሂዱ ቢአምዋሊኩም ወአንፉሲኩም ፊ ዛሊኩም ኸይሩን ለኩም ኢንኩንቱም ተዕለሙን። ቀላሎችም ከባዶችም ሆናችሁ ዝመቱ፣ በአላህም መንገድ በገንዘቦቻችሁም በነፍሶቻችሁም ታገሉ። ይህ የምታውቁ ብትሆኑ ለእናንተ በጣም የተሻለ ነው —ሱረቱ ተውባ 41